já፣ ሰለሞን አመሰግናለሁ የአየር መስመሩን ስለለቀክልኝ። ኖበዲ ሳድ ኦን ኤ ሳተርዴይ ናይት፣ በቅዳሜ ምሽት ማንም አይከፋም የዜማው ርዕስ ነው። ወርኪንግ ኦል ዊክ ኢት ሜክ ኤ ግሮውን ማን ክራይ

But nobody sat on a Saturday night So throw some cheap sunglasses on your bloodshot eyes Cause nobody sat on a Saturday night Some Johnny Cougar, some Southern Comfort Winners and losers, we got each other The world looks better in neon lights Cause nobody sat on a Saturday night

Tell me your story and I'll tell you mine. Nobody said on a Saturday night. I'll leave out the part where she said goodbye. Cause nobody said on a Saturday night. Hey go, whoa, whoa, here we go, rock and roll.

ሰላም ሰላም ሰላም። ጤና ይስጥልኝ የተከበራችሁ የሙዚቃ ቃን አድማጮች እንደምን ሰነበታችሁ፣ እንደምን አመሻችሁልኝ። ለሳምንታዊ ክብር ሰላምታ ከስቱዲዮ አስራአራት ከአንገቴ ጎንበስ ብያለውኝ። ኖበዲ ሳድ ኦን ሳተርዴይ ናይት በቅዳሜ ምሽት ማንም አይከፋም በተሰኘው የአንክል ክራከር የሀገረሰብ ዜማ ነው የምሽት ፕሮግራማችንን እየጀመር ነው። የተከበራችሁ አድማጮች በዛሬው ፕሮግራም የእናንተን የዜማ ምርጫዎች ነው የማስተናግደው። በቀጥታም ወደዚያው ነው የሚሄደው። ለዛሬ ቅድሚያውን የያዘችው ደብዳ

ደብዳቤ ሀይ፣ ደስዬ እንደምናለህ? አንተ ማነካ አልከኝ። የዞትር አድማጭህ በላይነህ ግርማ ነኝ ከከፋ ዞን ጋታ ወረዳ። አይዞህ፣ ብዙ አተታ አብዝቼ አላስቸግርህም፣ ግን የዜማ ምርጫዬን አየር ላይ እንድታውልልኝ እለምን አለው። ዜማ የምመርጠው ለፍቅረኛ ለሀና መኮንን ነው የምትኖረው ቤይሩት ነው። በጣም እንደምወዳትና እንደማፈቅራት ከነገርክልኝ በኋላ የምመርጠው ዜማ ጉድባይ ኢን ሀር አይስ የተሰኘውን የዛክ ብራውን ባንድን።

I could tell that it was over when her lips met mine. There was an emptiness in her voice, hesitation when she smiled.

Didn't have to say a word. It was just so plain to see. She found what she'd been looking for. And I knew it wasn't me. I saw goodbye in her eyes. Don't think I could change.

sky

Shop is mega The life she wanted, it was gone. Prince Charming, I wasn't. But I would treat it.

Time her love is coming on, and it's time for me to go. I saw goodbye in her eyes, don't think I can change it. There's no way to the sky.

I still waste the time. One thing that I knew for sure, I saw goodbye and arise. I saw goodbye and arise.

ን የተሰኘውን የዛክ ብራውን ባንድን ዜማ ከከፋ ዞን ገዋታ ወረዳ በላይነህ ግርማ ቤይሩት ለምትኖረው ፍቅረኛው ላህና መኮንን መርጦላት ነው ያደመጥ ነው። ፍቅረኛሞቹ በሰላም አይን ላይን እንድትተያዩ እመኝላቸኋለሁኝም። ሰላም ደሳለኝ አሸብር አባይ ነህ ነኝ ከአርባ ምንጭ። ብሊዲንግ ላብ የተሰኘውን የሊዮና ሊውስን ዜማ በጣም ለመወደው ጓደኛዬ ኤርሚያስ አብርሃም ደሴ ነው የሚኖረው፣ እንዲሁም ለቪኦኤ ሰራተኞችና ለኔው ለራሴው መርጫ አለሁና

Closed off from love, didn't need the pain. Once or twice was enough, and it was all in vain. Time starts to pass before you know it, you frozen. Mm -hmm. Something happened for the. Pain.

you can run

ሌውስ የአርባ ምንጩ አሸብር አባይነህ ለዜማ ምርጫ በጣም እናመሰግናለን። ሰላም ብያለሁ፣ ውድ የሙዚቃ ቀን አዘጋጅ። ከባህር ዳር ከተማ ሲሆን የምጽፍልህ ያንተው ሞክሼ የሆንኩት ደሳለኝ ተሰማነኝ። እባክህን ከምንም በላይ አብልጬ ለመወዳት ውድ ባለቤቴ የዝናሽ በሪሁን አር ኬሊ ዌን ኤ ውመን ላቭስ እያለ የሚጫወተውን ዜማውን መርጨላት አለሁና እስቲ በባህር ዳር የአየር ሞገድ ላይ ለቀቅ አድርግልንና እባክህን ተቃቅፈን

And not though. When a woman loves she, she loves.

me back After I broke my heart about a thousand times She gave her life to me With no regrets She followed me And she

and she, the girl she raised me, and I'm forever indebted, and I'm forever indebted, I'm forever indebted to her cause.

For real, You oh. feel my soul ah. with the very touch of

no forever.

ኤማው አርኬሌ ዌን አውመን ላቭ። አድማጮች እያድመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜይል ስታደርጉልን ደግሞ የኢሜይል አድራሻችን

ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ቃና ደስ ኪውኤ ኤንኤ ዲኢኤስ አት ቪኦኤ ኒውስ ዳት ካም ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደ

እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን ተቀብለን ነው በደስታ የምናስተናግደው። የተከብራቸው ሙዚቃ ቃና አድማጮች፣ ወደ እናንተ የዜማ ምርጫዎች መለስ ስላለሁኝ እዚህ አካባቢ እስቲ በአሜሪካን የቢልቦርድ ሰንጠረጅ ላይ አዳዲስ ከወጡ ዜማዎች መካከል በዚህ ሳምንት በሽያጭ የበላይነቱን የያዙትን ልንገራችሁ

ናችሁ ቴክ ሚ ሆም የተሰኘው የዋን ዳይሬክሽን አልበም አምስት መቶ አርባ ሺህ ቅጅን በመሸጥ በዚህ ሳምንት የአንደኝነትን ደረጃ የያዘ ሲሆን፣ ሬድ የተሰኘው የቴይለር ስዊፍት አልበም መቶ አርባ አምስት ሺህ ቅጅን በመሸጥ የሁለተኝነትን ደረጃ ይዞላታል። ዘ ትዋይላይት ሳጋ የተሰኘው የሳውንድ ትራክ አልበም ዘጠና ሶስት ሺህ ቅጅን በመሸጥ የሶስተኝነትን ደረጃ ይዟል። ከመቶቹ ምርጥ ዜማዎች መካከል ደግሞ በዚህ ሳምንት ከአንደኛ እስከ ሶስተኛ ያለውን

ደረጃ የያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ብንጀምር

ዳያንግ የተሰኘው የኪሻ ዜማ በዚህ ሳምንት የሶስተኝነትን ደረጃ የያዘላት ሲሆን የሁለተኝነትን ደረጃ የያዘው ዜማ ደግሞ

ባለፉ በርካታ ሳምንታት በአንደኝነት ደረጃ የሰነበተው ዋን ሞር ናይት የተሰኘው የማሩን ፋይፍ ዜማ ወደ ሁለተኝነት ደረጃ ዝቅ ብሏል። የሳምንቱ ምርጥ አንደኛ ዜማ

የማሩን ፋይቭን ዋን ሞር ናይት የተሰኘውን ዜማ ገልብጦ የአንደኝነትን ደረጃ የያዘው ዳይመንድስ የተሰኘው አዲሱ የሪሃና አልበም ነው። ይኸው ዜማ በእናንተ ምርጫ ዛሬ ተካቷል። የለተቅዳሚ የሙዚቃ ቀን አዘጋጅ ከዚህ ከዋሽንግተን ዲሲ ቢኒያም ሀይለ ጊዮርጊስ ነኝ። እስቲቫክን በዛሬቷ ቀን ልደቷን ለምታከብረው ጎንደር ከተማ ለምትገኝ ሆቴ ዮዲት ሀይለ ጊዮርጊስ ከመልካም ልዶት ምኞቴ ጋር ዳይመንድስ የተሰኘውን የሪሃናን አዲስ ዜማ

ጫላታለሁና እባክን እስቲ አሰማልኝ ዮዲት የአንተ የሙዚቃ ቃና ፕሮግራም ቀንደኛ አድማጭ እንደሆነችም ልነግርህ በዚሁ አጋጣሚ እፈልጋለሁ። ዮዲት ፕሮግራማችንን ስለምታደምጪ በጣም አመሰግናለሁ። መልካም ልደት እንዲሆንልሽ እየተመኘው፣ ዳይመንድስ ይኸውና በአሁኑ ሰዓት በመላው ዓለም የሙዚቃ የሬዲዮ ጣቢያዎች የአየር ሞገዱን ተቆጣጥሮት የሚገኘው የሪሃና ዜማ

Shine bright like a diamond. Violent.

shine bright like a diamond so shine bright.

በዚህ ሳምንት በአሜሪካን የሙዚቃ የቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ የያዘውን ዳይመንድስ የተሰኘውን የሪህናን ዜማ ነበር። ቢኒያም ኃይለ ጊዮርጊስ ጎንደር ከተማ ለምትገኘው እህቱ ዮዲት መርጦላት ያደመጥ ነው። የሙዚቃ ቃና አዘጋጆች ፕሮግራማችሁ ይመቸኛል። ሰርካለም ገነት ነኝ ከባህር ዳር። የዜማ ምርጫዬ የሰሊን ዲዮን ወናይኒዲዮ የተሰኘውን ዜማዋን በታላቁ የህዳሴ ግድብ ላይ የሚገኙ ሰራተኞች በሙሉ

ሴኔጋል ሶስት ግድብ ለሚገኙ ጓደኞቼ እንዲሁም አዲስ አበባ ለሚገኙት ጓደኞቼ ለሱራፌል ታደሰ፣ ለነጋሽ ቱሪ፣ በተጨማሪም አሜሪካ ውስጥ ለሚገኘው ጓደኛ ለቃል አብ፣ አእምሮ ቃል አብ በስልክ ከተገናኘን ድፍን ዘጠኝ አመት አለፈን። ለመሆኑ ደህና ነህ ወይ? እኔ ደህና ነኝ ከተሰኘው መልእክቴ ጋር የዜማ ምርጫዬን አሰማለኝ። ሰርካለም ገነት ከባህር ዳር ለደብዳቤው በጣም አመሰግናለሁኝ። ሰሊን ዲዮን ወይን

I need you. Well, I need

የተከበራቸው የሙዚቃ ቃና አድማጮች ያለኝ ሰዓት እየተገባደደ ነው። በዚሁ እየሰማችሁ ባላችሁት ወናይኒ ዲዩ በተሰኘው የሰሊን ዲዮን ዜማ ነው የመሰናበታችሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል

It's cold out, but hold out and do love.

When the road is your driver, honey, that's a heavy load that we bear. Mm, but you know I won't be traveling a lifetime. It's cold out.

it's only a heart

Space in between us. A telephone can't take the place of your smile. Ooh, but you know I won't be traveling forever. It's cold out, but hold.

When the road is your driver, honey, that's a heavy load that we bear. Mm, but you know, I won't be traveling a lifetime. It's cold.